You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasak Nothalan. Mulu program and date madam at the Michelin Maradat, SBS.com.au <laughs> slash ክቡራትና ክቡራን አድማጮቻችን እንደምን ሰንብታችኋል? ዛሬ በአባይ ጉዳይ እንነጋገራለን። በተለይ ደግሞ አባይና ሚዲያ ላይ ትኩረት እናደርጋለን። በመሰረቱ የአባይ ጉዳይ ወይም ደግሞ የናይል ጉዳይ በሚዲያ አድቮኬሲው ረገድ ምን ላይ ይገኛል? የግብፅ የኢትዮጵያና ሌሎች የናይልስ ተፋሰስ አገራት በአባይ ጉዳይ ሚዲያ ላይ ምን እየሰሩ ነው ከዚህ አኳያ የተለያዩ ጋዜጠኞችን ኢትዮጵያ ውስጥ ያሉ ማለት ነው ለዓለም አቀፍ ሚዲያ የሚሰሩ በእንግሊዝኛና በአረብኛ እንደዚሁም በሌሎች ቋንቋዎች ዘገባ የሚያደርሱ ጋዜጠኞችን ለውይይት ጋብዣለሁ የመጀመሪያው ተወያይ ግሩም ጫላ በሲጂቲኤን ማለትም በቻይና ግሎባል ቴሌቪዥን ኔትወርክ ጋዜጠኛ ነው። ኢትዮጵያ ውስጥ ይገኛል። ኤልያስ መሰረት የአሶሼትድ ፕሬስ ጋዜጠኛ ነው። ኢትዮጵያ ውስጥ ይገኛል። ዳዊት በጋሻው የአልአይን አረብኛና አማርኛ ቋንቋ ዜና ወኪል አዲስ አበባ ውስጥ ይገኛል። እንደዚሁም ስለሺ ተሰማ የአናዶሉ ኒውስ ኤጀንሲ ጋዜጠኛ ነው። እሱም አዲስ አበባ ውስጥ ይገኛል። እነዚህ በዓለም አቀፍ ሚዲያዎች ውስጥ የሚሰሩ ጋዜጠኞች የሚዲያ አድቮኬሲውን እንዴት ያዩታል፣ በሚለው እንወያያለን። የመጀመሪያው ጥያቄን ላንሳ። የዓለም አቀፉ ማህበረሰብ በአባይ ጉዳይ ወይም ደግሞ በናይል ጉዳይ የተለያየ አመለካከት አለው። የአባይን ጉዳይ በተመለከተ ጥሩ የሚዲያ አድቮኬሲ የሰራ ምናልባትም ደግሞ ጥሩ ስል በአንጻራዊ መልኩ ለእኔ ሀገር ይጠቅመኛል ያለውን እውነት በማስረዳት የዓለም አቀፉ ማህበረሰብ ላይ ተጽዕኖ የፈጠረው እናነጻጽር ቢባል ከኢትዮጵያና ከሌሎች የናይል ተፋሰስ ሀገራት በተለይም ደግሞ ከግብፅ አኳያ ማን የተሻለ ተጽዕኖ ፈጥሯል ማለት ይቻላል? ግሩም፣ አንተ መጀመር ትችላለህ። አመሰግናለሁ በፕሮግራም ስለጋበዝከን። በመጀመሪያ ባልደረባችን እንግዲህ እንደምታውቀው የአባይ የናይል ጉዳይ ድንበር ተሻጋሪ ወንዝ ከመሆኑ ባሻገር ጉዳዩም ሁሉንም የወንዙን አካላት ወንዙ የሚነካቸው ሀገራትን በሞላ ህዝቦች የሚነካካ ነው። መረጃውን ቢሆን በጣም ሴንስቲቭ ከሚባሉት ውስጥ የሚመደብ ነው። ሱዳን ብትሄድ፣ ዩጋንዳ ብትሄድ፣ ግብፅም እንደዛው ብትሄድ፣ ኢትዮጵያ ውስጥም በተመሳሳይ መንገድ እና ይሄ ዜና ትኩስ ከሚባሉት መካከል የሚቆጠር ነው ለዘመናት ማለት ይቻላል። አሁን ደግሞ በዳሰ ግድብ ምክንያት የበለጠ ጠንካራ የህዝብ ምላሽ የሚያገኝ ዜና ነው። በሚሰራበት ጊዜ በሞላ ማለት ነው። ጥያቄን ለመመለስ ከዳሰው ግድብ በፊት በነበረው ሁኔታ ኢትዮጵያ ውስጥ ለምሳሌ የአባይ ውሃ እኛም እንደምናውቀው ከሙዚቃ ከጥበብ ስራዎች ውጪ ብዙም እሱም ቢሆን በጠለቀ መልክ መልኩ አይደለም ብዙም ያነሳው የለም። በተቃራኒው ግብጽ ውስጥ ግን ለዘመናት የእዳሴ ግድብ ከመጀመሩም በፊት የናይል ውሃ ጉዳይ የሞትና የህይወት ጉዳይ እንደሆነ ፖለቲከኞቻቸው፣ በጥበብ ስራዎቻቸውም፣ በእያንዳንዱ ቤተሰብ ውስጥም፣ በግለሰብ ውስጥ ልብ ውስጥም ያለ ጉዳይ ነው። ስለዚህ አንዳንድ ሰው ዛሬ የእዳሴ ግድብ ስለተጀመረ ነው የግብጾች ሚዲያ ትኩረት ጫና በናይል ላይ እኛ ላይ የበዛው የበረታው አሁንም በጣም አግዝፈው እየሰሩ ነው ያሉት የሚለው በእርግጥ እውነት ነው። ግድቡ ከተጀመረ በኋላ ጠንካራ የሚዲያ ስራዎችን እየሰሩ ነው ያሉት፣ ነገር ግን ቀጣይነት ያለው የነበረ ከኛ የሚሻል እንደሆነ መታወቅ አለበት ነው የመጀመሪያው ሀሳብ። ሁለተኛ አሁን ባለው ተጨባጭ ሁኔታ ግድቡ የኛ ሆኖ ሳለ አብዛኛው ውሃው ከሰማኒያ አራት ሰማኒያ አምስት ፐርሰንት በላይ ውሃው የኛ ሆኖ ሳለ ስለ ውሃው ለእኛ ምን ያክል የህይወት እና የሞት ጉዳይ እንደሆነ ሚዲያን ተጠቅመን የምናስረዳበት መንገድ ምናልባት ከአስር ፐርሰንት አይበልጥም። ያልተጠና ጥናት ሊሆን ይችላል። የእነሱም ግን ዘጠና ፐርሰንት ሰጠዋለሁ። ለምሳሌ ግብፅ አካባቢ ያለውን የሚዲያ አጠቃቀም ክፋት አለው ብዬ አላስብም። ምክንያቱም እነሱ የመረጡትም ነው የሚያደርጉት። መስተካከል እንዴት አለበት የሚለው በኋላ የምናወራው ይሆናል ብዬ በመገመት አብዛኛው የሚዲያ ባላንስ በተለይ ውሃውን በተመለከተ አለም ላይ ያሉ ሚዲያዎችን በመጠቀም ከእኛ እጅግ እጅግ በላቀ መንገድ ኢትዮጵያውያን ከምናደርገው እጅግ እጅግ እጅግ ብዙ እጥፍ በላቀ መንገድ ግብጾች የተጠቀሙ ነውና ያለው ምስል አሁንም ቢሆን በዚህ አሁን ያለው ተጨባጭ ሁኔታ ይሄ ነው ለማለት ነው። ኤልያስ ያንተን ሀሳብ እንስማ በዚህ ጉዳይ ላይ አሁ እንግዲህ ሚዲያ ሽፋኑን ከተባለ ለማንም ግልጽ እንደሆነው የግብጽ ሚዲያዎች ከኢትዮጵያ ውስጥ ካለው ሚዲያ በጣም ጠንከር ያለ ብዙ ተደራሽነት ያላቸው በተለይ የአረቡ ዓለም ላይ በጣም ከፍተኛ ተጽዕኖ መፍጠር የሚችሉ ከሀገራቸውም አልፎ ያን ያህል ትልልቅ ቴሌቪዥን ጣቢያዎች፣ ሬዲዮ ጣቢያዎች፣ እንዲሁም ጋዜጦች፣ መጽሔቶች እንዲሁም በአሁን ላይ ደግሞ ብዙ ሰው ኢትዮጵያ ውስጥ मैं कोई जी हरा मुला मी पालो ड्रगेज में लाई ያሉ ሚዲያዎች አሏቸው። ስለዚህ ከኛ ጋር ሲነጻጸር እኔ የሰማይና የምድር አይነት ያህል ልዩነት ነው ያላቸው። እንዳልኩ ወደ መካከለኛ ምስራቅ አካባቢ በጣም ተደራሽነት ያላቸው፣ እዛ አካባቢ ያለውን ፖለቲካ ራሱ ማንቀሳቀስ የሚችል አቅም ነው ያላቸው። እኛ አገር ስንመጣ እንግዲህ አብዛኞቹ በአገር ውስጥ ቋንቋዎች ናቸው የሚታለፉት፣ አብዛኞቹ እንደውም በአማርኛ ብቻ ናቸው። ስለዚህ ተደራሽነታቸው በጣም አነስተኛ ነው። ወደ ኢትዮጵያ ውስጥ የኢንተርኔት ፔኔትሬሽን ወይም የኢንተርኔት የተጠቃሚ ቁጥርም አስራ አምስት ፐርሰንት አካባቢ ብቻ ነው። ስለዚህ ወደ ድረገጽ አካባቢ የሚሄድ ሁኔታው በጣም አነስተኛ ነው ማስቀመጥ ትችላለህ። የሚዲያ ሊትረሲውም በጣም አነስተኛ ነው ተደራሽነቱ ለበርካታ አመታትም ሚዲያው የአንድ ወገን ነው የመንግስት ማለት ይቻላል የፕሮፓጋንዳ ማሽን ሆኖ ነው ሲያገለግል የቆየው። ስለዚህ ነጻ ሚዲያ የሚባሉም ያን ያህል የለም። ያው አሁን ላይ አዳዲስ እየተከፈተው ያሉ የግልም የመንግስትም እንደዚህ በክልልም አካባቢ ያሉ ሚዲያዎች አሉ ከፍ እያለ እንደመጣ ማየት ትችላለህ። ነገር ግን አሁን ላይም ቢሆን እንደው በአፍሪካ ደረጃ እንኳን ሲታይ የኢትዮጵያ ሚዲያ በጣም አነስተኛ ደረጃ ላይ ያለው ስለዚህ አጠቃላይ ወደ ግድቡ ጋር ይህን ስትወስደው በዛ ዙሪያ ላይ የሚጻፉ ነገሮች ላይ ተጽዕኖ የማሳረፍ አቅሙ በጣም አነስተኛ ነው። እንግዲህ በሁሉም ሀገራት የውጭ ሚዲያ ዘጋቢዎች አሉ። እኔም የምሰራበት አሶሼትድ ፕረስን ጨምሮ እንግዲህ እነዚህ ሚዲያዎች ግብጽ ውስጥም አሉ። ስለዚህ አንዳንድ ጊዜ ዜናዎች የሚጻፉ ዜናዎች ላይ ትክክለኛ እይታዎችን ለአለም አቀፍ ህብረተሰቡ ለማድረስ የሀገር ውስጥ ሚዲያዎች ሳይሆን እነዚህ ሚዲያዎች ናቸው ትልቅ አስተዋጽኦ እያስተላለፉ ያሉት። ስለ ሺህ አንተስ፣ በዚህ ጉዳይ ምንድን ነው መልስህ? እንግዲህ እንደዚህ አይነት ነገር በእርግጠኛ ሆኖ ለማውራት የጠቀስካቸውን ሀገሮች ሜንስትሪም ሚዲያ የኮንቴንት አናሊስ ያስፈልገዋል። በጣም እርግጠኛ ሆኖ መናገር ይችግር ይሆናል። ነገር ግን እኛ ለምሳሌ በኢትዮጵያ ላይ የሚጻፉ ዜናዎች ከካርቱም፣ ከካይሮ እና ከሌሎች ሀገሮች የሚጡ ዜናዎችን እንከታተላለን እና ግብጽ ያው የሚዲያው አፈጣጠር እና አሰራር ለየት ያለ ስለሆነ ራሱ ከመንግስቱ ጋር በጣም ተናቦ የሚሰራ ስለሆነ ሁል ጊዜ ኢትዮጵያ ህዳሴ ግድብ በኒውስ በፊቸር በአናሊሲስ ኤዲቶሪያል እያደረገ ያመጣሉ። ከሱዳን በበለጠ የኛ ሀገር እኔ አሁን እንሰራበት ውጭ ሚዲያ ላይ ነው ኢንፋክት እንሰራለን እኛ ምናልባት እርግጠኛ ነኝ መናገር እችላለሁ በጣም በተሻለ ሁኔታ ስንሰራ ቆይተና እና ግብጽ ላይ ነው ይታያል ማለት ይቻላል። ዳዊት አሁን ያንተን ሀሳብ መቀጠል ትችላለህ። አመሰግናለሁ። በቅድሚያ ደመቀ፣ እንግዲህ የአባይ ወንዝን በተመለከተ ያው ስለ አባይ ወንዝ የሚያገባቸው ሀገሮች እነማ እንደሆኑ እናውቃለን። ነገር ግን ብዙ ጊዜ የግብጾቹ እና ሱዳኖቹ የአረብኛ ቋንቋ ተናጋሪዎች እና ተጠቃሚዎች መሆናቸውን ተከትሎ ብዙ ጊዜ የአባይ ውሃን ይሄ ናይል የሚሉትን እነሱ ከብዙ ፐርሰንት ከዚህ ሀገር የሚጀምረውን ውሃ ወይም የሚነሳውን ውሃ ብዙ ጊዜ የግብፅና የሱዳን ተደርጎ ይወሰዳል። በዛ በግብጽ በኩልም ወደ ሜዲትራኒያን ስለሚገባ ማለት ነው። ስለዚህ ብዙ ጊዜ ሚዛኑ ወደ ግብጽ ያደላ ነው። ምክንያቱም የብሪታንያ ቅኝ ግዛት አካልም ስለነበረች ግብጽ፣ ሱዳንም እንደዛው ብዙ ጊዜ ወደዛ ያደላ ነው ማለት እንችላለን። በአረብኛ ቋንቋ፣ በእንግሊዝኛ ቋንቋ እና በሌሎችም ጭምር በሰፊው ከፍተኛ የሆነ ዘመቻ የሚያካሄዱት ግብጾቹ ናቸው። ይህ ምንም አይነት ጥያቄና ጥናት አይጠይቅም። ጥናቶችንም ማየት እንችላለን። በየቀኑ በየደቂቃው የሚዲያ አድቮኬሲ ስራ የሚሰሩት ግብጾቹ ናቸው። እኛ በዚህ ረገድ በጣም ድክመት እንዳለብን ከፍተኛ የመንግስት የስራ ኃላፊዎችን ጭምር በይፋ ሲገልጹት ቆይተዋል። ይህን ለማስተካከልም አንዳንድ ስራዎች እንደሚሰሩ ነው የውጭ ጉዳይ ሚኒስቴር በተለይ የገለጸው እና ሌት ተቀን ነው በቴሌቪዥን ቻናሎች በኦንላይን ሚዲያዎች፣ በጋዜጦች በሬዲዮች ጭምር ስለ አባይ የሚወራውና አሁን ለምሳሌ ስለ ኢትዮጵያ ሲከራከር ምክር የምንሰማው መሀመድ አላሩሲ እንኳ ከሀያ በላይ በሆኑ የአረብኛ ቻናሎች ቀርቦ ኢትዮጵያ በጣም ፍትሐዊ የሆነ ስራ እየሰራች እንደሆነ ገልጸዋልና ከዚህ አንጻር ስትመለከተው እኛ ሀገር አሁን የእንግሊዝኛ ፈረንሳይኛና አረብኛ ሚዲያዎች ብዙ የሉ የምታውቃቸው ናቸው ያሉትና ከዚህ አንጻር ግብጾቹ በዚህ በሚዲያው ረገድ ዊፐን የሚባለውን ቁልፉን ይዘውታል ማለት እንችላለን። እኛ ከዚህ አንጻር አሁን በአረብኛ የቱ ጋር የምንከራከረው ብትል በጣም ደካማ ነው። ለምሳሌ ከቅርብ ጊዜ ወዲህ ነው ይህም እንደውም እየተለመደ የመጣው የውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸው በእንግሊዝኛና በአረብኛ ከሚያሰራጩ ጣቢያዎች ጋር በቅርብ ጊዜ ነው የቃለ ምልልሶችን ማድረግ የጀመሩት። ከዛ ውጭ ብዙ ኤዲቶሪያሎች አልተጻፉም በእኛ በኩል። ለምሳሌ አባይ አሁን ከዚህ እንደሚነሳ አንተ እንኳ ብዙ ግጥሞችን የጻፍከው አባይ ከሚነሳበት ጣና ጋር ሆነህ ነው እና ሱሱን እንኳ ፋክቶች በትክክል ማስረዳት አልተቻለም። ከዚህ አንጻር ብዙ ድክመቶች አሉ። ለምሳሌ ኢትዮጵያን የሚወክሉ በውጭ ሀገራት ያሉ ዲፕሎማቶች በጣም ብዙ መስራት ይጠበቅባቸዋል። ለምሳሌ በመካከለኛው ምስራቅ ያሉት አረብኛ ቋንቋ መጠቀም ነበረባቸው። በሩቅ ምስራቅ ያሉትም ጭምር፣ በአሜሪካም ያሉት፣ እኛ ቀጣናም ያሉት፣ አፍሪካ ህብረት ውስጥም ያሉት እና በተለይ በተለይ ደግሞ በአባይ ተፋሰስ አገራት ኢትዮጵያን የሚወክሉ አምባሳደሮች በሩዋንዳ፣ በቡሩንዲ፣ በሌሎቹ አካባቢዎችም በጣም ብዙ መስራት እንዳለባቸው ይታየኛል። ድምዳሜው ንገረኝ ካልክ ግን ግብጽ በዚህ የበላይነት አላት። ወደ ሁለተኛው ጥያቄ ያመራለሁ። እናንተ ሁላችሁም እንዳላችሁት የሚዲያ አድቮኬሲው ላይ የግብጽ የግብፅ ብልጫ አለ እላችኋል እና ግብፅ ብልጫውን እንድትወስድ ያደረጋት ዋና ዋና ምክንያት ምንድን ነው ማለት ትችላላችሁ። በዚህ የተነሳስ ውጤቱ ምንድን ነው እየሆነ ያለው ትላላችሁ? ኤልያስ አንተ ትቀጥል። ውጤቱ ግልጽ ነው። ድርድር ላይ በአሁን ሰዓት ላይ ጦር ከፈታው ወሬ የፈታው ይባላል አገራችን ብሂል እና የሚዲያ ተጽዕኖ የሚወጡ ሪፖርቶች ደፍሬ ብናገር የድርድሩ ውጤት ላይ ከፍተኛ ተጽዕኖ ማሳረፍ የሚችሉ ናቸው። አንዳንድ ጊዜ ጦርነት ሲባል በፊት በጦርነት በክላሽ እና ታንክ ይዘን መዋጋት ሊሆን ይችላል። አሁን ላይ ሚዲያ ላይ ይህን ያህልም ግብጾች እየተረባረቡ ያሉት እኛ ገም አሁን ሰሞኑን ርብርብ ለማድረግ እየተሞከረ ያለው ድርድሩን ውጤት ብሎወንስ ወይም ተጽዛ ላይ ተጽዕኖ ማሳረፍ ይችላል። ምክንያቱም ግብጾች እንግዲህ፣ የውጭ ሚዲያ ላይ ነው የምሰራው። ስለዚህ ዜናዎችን ስሰራ ለምሳሌ ኢትዮጵያን ፌቨር የሚያደርግ ለኢትዮጵያ የሚጠቅም ብቻ ብዬ መጻፍ አልችልም። አለመጠይቅ እንኳን በቅርቡ አርጌ የላቸው ነበር ውጭ ጉዳይ ሚኒስትሩ እዛ ላይ እንኳን የግብፅን የሚሉትን ማካተት አለብህ። ስለዚህ ዜናዎችን ስሰራ ባላንስድ መሆን አለበት። ነገር ግን እነሱ በጣም በከፍተኛ ደረጃ አክሰስ አላቸው። ከፍተኛ የመንግስት ባለስልጣናት ከፕሬዚዳንቱ ጽህፈት ቤት ጀምሮ መረጃዎች ቶሎ ቶሎ ይደርሷቸዋል። እኛ ጋር ስመጣ በጣም በቅርቡም እንደውም ሶሻል ሚዲያ ገጽ ላስፈር ያለው በተቃራኒ የሚመስል ነገር ነው ያለው። አንዳንድ ጊዜ መረጃ ጠይቀህ አለም አቀፍ ሚዲያ ላይ መቅረብ የሚችል ኢትዮጵያ አቋማን በግልጽ ልታሳይበት የሚችል እድል እያለ መረጃዎችን ለማግኘት በጣም አስቸጋሪ ነው። አሁን መጨረሻ ላይ የጻፍኩት ዜና ከአራት ቀን በፊት ይመስለኛል እና መረጃ ስላላገኘው የፌስቡክ ገጽ ላይ ጠቅላይ ሚኒስትር ቢሮ ላይ የተጻፈ አግኝቼ እሱ በሱ መሰረት ነው የሰራሁት። እነሱ ግን ስትሄድ እንደዛ አይደለም። መረጃዎችን በጣም በፍጥነት ለሚዲያዎቻቸው ማድረስ ነገር አለ። ይሄ ደግሞ አቋማቸውን በደንብ እንዲያንጸባርቁ ራሳቸውን እንደ ቪክቲም አድርገው ወይም ደግሞ በዚህ በግድቡ ግንባታ ዙሪያ ላይ የሚጻፉ የተለያዩ ነገሮችን የሀሰት መረጃ የሚያሰራጩትን ጨምሮ ማለት ነው። ራሳቸውን እንደ ተጎጂ አድርገው ሊራቡ ሊጠሙ እንደሆነ አድርገው እያቀረቡ ነው ያሉት። ስለዚህ ይሄ የሚያሳይ በድርድሩ ላይ የዓለም አቀፉ ህብረተሰብ ኢትዮጵያ ለምን ግድቡን ትገነባለች እንደዚህ ሊያረከውን ከሆነ አይነት እይታ እንዲወሰድ እየተደረገን ያለው በግልጽ ቋንቋ ለመናገር ድርድሩን ውጤት ከማስቀየር ወይም ደግሞ እዛ ላይ እስከማስደረስ ሊያደርስ ይችላል ይሄ ነገር። ዳዊት፣ አንተ መቀጠል ትችላለህ። አሁን በዋናነት የኢትዮጵያ የውሃ መስኖና ኢነርጂ ሚኒስትር በአንድ ወቅት ሲናገሩ ሁለታችንም እኔም አንተን ሰምተናቸዋል እና ምንድን ነው ያሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ አንደኛ የኢትዮጵያ በአባይ ወንዝ ላይ የምትገነባው ግድብ ከዓለም አንደኛ መሆኑን ሁለተኛ ሰማንያ ስድስት በመቶ ውሃ ደግሞ ለናይል ወንዝ እንደምናበረክት ሌሎች ሌሎች ከዚህ በተጨማሪ ያሉ መረጃዎችንም ጭምር በዋናነት እንደማያውቁ ተናግረው ነበር። ዶክተር ኢንጂነር ስለሺ በቀለ በተለይ ለአሜሪካው ፕሬዚዳንት ማስረዳታቸውን ሲገልጹ ማለት ነው። ስለዚህ አንደኛ ዓለም አቀፉ ማህበረሰብ ስለ ናይል ወይም ደግሞ እኛ አባይ ብለን ስለምንጠራው ወንዝ ሲገነዘቡ በዋናነት አንዳንድ ጊዜም ከግብጽ የሚነሳ ሁሉም የሚመስላቸው ሰዎች አሉ። ስለዚህ ይሄኛው በአለም አቀፉ ማህበረሰብ አጉል አረዳድ ብዬ የምወስደው ነው። በግሌ አጉል የሆነ አረዳድ ነው። እኔም አንተም እንደምናውቀው ከናይል ውሃ ውስጥ ለምሳሌ ብሉ ናይል የሚባለው ከግልገል አባይ ተነስቶ ወደ ጣና ገብቶ ጣና ውስጥ ከአርባ በላይ ወንዞች ጣና ውስጥ ይገባሉ። ከዛ ነው እንግዲህ የሚነሳው እንደምናውቀው እና ነገር ግን ዓለም አቀፉ ማህበረሰብ ይሄኛውን የተረዳው አይመስለኝም። እኔ ምክንያቱም ግብጽ ካላት ብዙ ቁርኝት አንጻር፣ ለምሳሌ ከአረቦቹ ጋር ካላት ሰፊ ግንኙነት፣ ከአሜሪካ የሚደርሳት ወታደራዊ ገዛና ሌሎች ነገሮች ተጨምረው አባይን አረባዊ ወንዝ ለማስመሰል የምታደርገው ጥረት በጣም ፍትሀዊ ያልሆነና እጅግ ጎደሎ የሆነ ነገር ነው ለዓለም አቀፉ ማህበረሰብ እየደረሰው ያለው የኢትዮጵያ የውሃ መስኖና ኤነርጂ ሚኒስትር ዶክተር ኢንጂነር ስለሺ በቀለም ለአሜሪካው ፕሬዚደንት በሚገባ አስረድተናል ብለው ከነገሩን አንደኛው ይህን ይመስለኛል። ብዙ ውሃ ከኛ ነው የሚመጣው። ነገር ግን ብዙ ውሃ ከኛ ቢመነጭም በጣም ብዙ ሰው ደግሞ ብዙ ድሃ ያለው ኢትዮጵያ ውስጥ ነው የሚሉና ሌሎች እነዚህም ፋክቶች ለአሜሪካው ፕሬዚደንት መንገራቸው እናስታውሳለን። እንግዲህ ይህን ማለታቸው ምን ማለት ነው? አንድ የአሜሪካ ፕሬዚደንት ይህን አልተረዳም ማለት ሌላው ዓለም አቀፍ ማህበረሰብም በዚህ ነገር ነው የሚረዳው ማለት ነው። ስለሺህ፣ ሀሳብህን ቀጥል። ናይል ቤዝን ኢኒሽቲቭ የሚባል ኢንተቤ ያለ ድርጅት አለ። በመንግስት ሚዲያ ኢትዮጵያ ኒስንደንሲ ኤዲተር ኢን ቺፍ ነበርኩ። በዛን ጊዜ ከየ ሀገሩ ከአስሩ ሀገሮች ኤርትራን ጨምሮ አንዳንድ ጋዜጠኛ እዚህ ናይል ቤዝን ኢኒሽቲቭ ላይ ይመደብ ነበር። እኔ ተመድቤ ተመዲቤ እንተቤ ተመላለሼ ስለ ትብብሩ አቅ ነበር። ከዛ በኋላ ግብጾች ወደ ኢትዮጵያ መጥተው እኛም ወደ ኢትዮጵያ የሄደን ነበር። እንደገና የተባበሩት መንግስታት ድርጅት ያዘጋጀው ጄኔቭ ላይ የተካሄደ የገንዘብ የማሰባሰብ ጉባኤ ነበር። እዛ መቅስ አክስ ነበር። በዚህ ጊዜ ከኛ ጋር የግብፅ ጋዜጠኞች ነበር። እንደገና ግብፅ ደግሞ የሆነ የአፍሪካ ጋዜጠኞች የሚመላለሱበት ትሬኒንግ በየአመቱ የሚያካሂዱት ነበር። እዛ ምን ይሄ ይቻቃለው እና ግብጾች ስለ አባይ የተሰጣቸውና የተቀበሉት በልባቸው ላይ የተጻፈው ነገር አንደኛ ከሀገራቸው እንደሚፈሳ አድርገው ይቆጥራሉ። ሁለተኛ ማንም ሰው በዚህ ወንዝ ላይ ከነሱ በስተቀር ስልጣን እንደሌለው አድርገው ያምናሉ። ይህ አሁን በድርድሩ የሚነሳው ታሪካዊ የውሃ ድርሻችን የሚሉት ሃምሳ ዘጠኝ ሃምሳ ዘጠኝ አለ በዛ ተሰርተዋል እና በዚህ ጉዳይ ላይ ግብጾች ከነሱ እንደሰማሁት ያን ወደኋላ እዚህ ቅርብ ጊዜ የማገኛቸው ጋዜጠኞች ለምንሰራው ግብጾች በማንኛውም ነገር ላይ በዚህ ጉዳይ ላይ መንግስት የሚለውን ነገር ስለሚጽፉ መረጃ ለማግኘት ችግር የለባቸው። ሁለተኛ ግብጾች ታውቃለህ፣ ከአንደኛው የአረብና የእስራኤል ጦርነት በኋላ የሚዲያ ስትራክቸራቸውን፣ አስተሳሰባቸውን፣ ቅንብሩን በፕሮፓጋንዳ ላይ ነው የፈጠሩት። ከዛ ፐርፌክት አድርገውታል። የግብጽ ሚዲያ የአረብ ትራዲሽናል ፕሮፓጋንዳ ስርዓት አካል ነው፣ እና ኦብጀክቲቭ ነገር ለመጻፍ አይቸገሩም። ምንም ነገር አሁን አላራምን ብታነብ፣ ትልቁ ጋዜጣቸው እሱ ነው። ኢንተርናሽናል ሲርኩሌሽን አለው ግን እዛ ላይ የሚጻፉ ሰዎች አንድ ኤክስፐርት ይመጣል። በኤክስፐርቱና በፕሬዚዳንቱ ወይም የደህንነት ሚኒስትሩ በሚናገሩት መካከል ምንም ልዩነት የለውም እና ራይት አፕ ነው። ቤት ቁጭ ብለን እንደምትሰራው ነው። ባላንስ አያደርጉም። ስለዚህ ኢንፎርሜሽን ራሳቸው ክሬት ያደርጋሉ፣ ራሳቸው ይጽፋሉ። እና ደግሞ እንደነገርኩ በጣም ግዙፍ የፕሮፓጋንዳ ስርዓት ስላላቸው ራሱ ስርዓቱ ራሱ ይሰጣቸዋል፣ አጀንዳ ይሰጣቸዋል፣ በሱ ላይ ይሰራሉ። የእኛ ፈቃደር ደግሞ ይለያል። ግሩም፣ ያንተን ሀሳብ እንስማ። ዋ እንግዲህ ምንድን ነው የመጀመሪያው እና በጣም ትልቁ ነጥብ ትኩረት ያለመስጠት ጉዳይ ነው። እኛ እንደምታውቀው ሚዲያ ሻይ ከምንባል ሚዲያን በሩቁ ከምንባል ህዝቦች የምንመደብ ነው ይመስለ በሌላውም ባህሪያችን አንተ እንደ ጋዜጠኛ ምናልባት ያው በሙያችን ስናወረ መንገድ ላይ ወጥተህ በተለይ ቴሌቪዥን ካሜራ ይዘህ ሰዎችን ለማናገር ብትሞክር በጣም ብዙ ፈተና ነው የሚገጥመው። በየመንገዱ ላይ በተለይ እንደዚህ ሴንሲቲቭ የሚመስሉ ጉዳዮች ላይ እና እንደ ኢትዮጵያውያን እንደው በአመራር ደረጃም ያሉ ሰዎች ሊሆኑ ይችላሉ። ጉዳዩን በቃ ጉዳይ ነው ይሄ ከድርድሩ አካል ነው፣ ከዛም በላይ ነው። ዓለም አቀፍ ደረጃ ላይም አንዳንድ ነጥቦች ሊያስሉን ይችላሉ። ይህም ባለመስራታችን ብሎ የሚያቅድ ሰው እስካሁን ያለ አልመሰለኝም። ቢሆን ኖሮ ግብጾቹ ከሰሩት ባልተናንሰ እኛን መስራት እንችል ነበር። ዓለም አቀፍ ደረጃ ላይ በርካታ ኢትዮጵያውያን ጠንካራ ጠንካራ የሚባሉ በየቦታው አሉ። በጋዜጠኝነት ሙያም በለው፣ በሌሎች ሙያም በለው፣ በፖለቲካም ደረጃ በለው፣ በሀገራት ብዛትም በለው ነገር ግን ይህንን በተቀናጀ መንገድ መምራት አለመቻላችን፣ ትኩረት አለመስጠታችን አንዱ ትልቅ ችግር ይመስለኛል በኢትዮጵያ በኩል። ሁለተኛውና በጣም ወሳኝ የምለው ሚዲያ አክሰስን በአግባቡ አለመፍጠር ነው። ለምሳሌ ግብጾቹ በአረብኛ ቋንቋ ነ። በእንግሊዝኛ ቋንቋም በፈረንሳይኛ ቋንቋም በሌሎችም ቋንቋዎች ተጠቅመው ጉዳያቸውን አስረግጠው ለማስረዳት ይሞክራሉ። እኛ ያሉንን የሀገር ውስጥ ሚዲያዎችንም በአግባቡ ህዝባችንን ስለ ጉዳዩ ለማስረዳት እስካሁን የሄድንበት ርቀት አጥጋቢ ነው ብዬ አላምንም። ስለዚህ ያሉንን የሚዲያ አክሰሶችም ቢሆን በእጃችን ያሉትንም ጭምር ባለም አቀፍ ደረጃም ውስንነት ቢኖራቸው ያሉንንም ጭምር በአግባቡ መጠቀም አልቻልንበትም። ማቀድና ተዘጋጅተው መስራት አንድ ነገር ሆኖ ማለት ነው። ይህ እንደመጀመሪያው ፖይንት። ስለዚህ ያሉንንም በአግባቡ ተጠቅመንበላቸዋል ወይ? የእናንተ አይነት ሚዲያዎች አሉ፣ ሌላ ሀገር ላይ ሆነው በአማርኛ የሚዘግቡ እነ ቪኤኦኤ አሉ፣ እነ ዶቸ ቬሌ ያሉ፣ ሌሎችም አሉ። እነሱ ላይ አግሬሲቭ የመስራት ነገር ተደርጓል ወይ? በሶሻል ሚዲያስ ቢሆን ሳይከፈልበት በሚገባ ጠንከር ጠንከር ያሉ ሰዎችን መልምሎ ምክንያቱም ይሄ የሀገራዊ አጀንዳ ነው። ከፖለቲካ ተቋምና ከፖለቲካ አካል ጋር አገር ከሚመራው ፓርቲ ጋር የሚያገናኘው ነገር ያለ አይመስለኝም እና ሀገርን የማዳን የሀገርን ሪሶርስ ለሀገሪቷ የመጠቀም የረፈደ ሰዓትም ቢሆን አሁን ላይ ነቅተናል እና ያንን የማድረግ ነገር ላይ ይጠቅመናል ብሎ ያሉን የሚዲያ ተቋማት ወይም ደግሞ ሶሻል ሚዲያንም ጭምር የመጠቀም ነገሩ አቅደው መንቀሳቀስ ላይ ዜሮ ነው ማለት በሚቻል ደረጃ እየተንቀሳቀስ ነው ያለ ነው እና አሁን ትንሽ ጭላንጭሎች አሉ። በእርግጥ እነዚህን ሁለት ትልልቅ ምክንያቶች ብዬ እወስዳቸዋለሁ። ሁላችሁንም የሚዲያ ባልደረቦቼን እጅግ አድርጌ ነው የማመሰግነው፣ ግሩም ጫላ፣ ኤልያስ፣ መሰረት ዳዊት፣ በጋሻው እና ስለ ሺህ ተሰማ፣ መልካም ጊዜ ይሁንላችሁ። እጅግ አድርጌ አመሰግናለሁ። አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።